የባለ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ እንደምናመሻችሁ የጋቢና ቪኦኤ አድማጮች የዛሬ ሐሙስ ሚያዝያ 1 2012 ዓ ም ምሽት ዝግጅታችንን በቀጥታ ጀምረናል የኮሮና ቫይረስ የተቀሰቀሰባት ቻይና ካገገመች በኋላ የመጤ ጥላቻ ተቀስቅሷል የተባለ ነው። በዚያ የሚኖሩ ኢትዮጵያውያንን ጠይቀናል። ከዚህ በፊት ግን ቻይናዎችም ሆነ ፎሬነሮች ፍርሀታቸው ለሁሉ ሰው ከውሀን የመጣ ብቻ ነበር። ነገሩ ተቀይሮ ተገላቢጦሽ ሆኖ ያው ከውጭ የሚመጣ ኬዝ ብቻ ነው ብለው ብዙ ነገር ያው አፍሪካኖች ላይ ችግር እያመጡ ነውና በቻይና የኢትዮጵያ አምባሳደር ተሾመ ቶጋም አስተያየት አላቸው። ከቤት እንዲወጡ ተደርገናል፣ እንገለላለን፣ በዚህ አይነት አራስን ደርሶናል የሚሉ ጥቆማዎች ናቸው። እንግዲህ በዩቲውብን በምንም የምናየው ፖሊሶች እንደዚህ ያደርጉናል፣ ከሆቴል ውጡ እንባላለን። አንዳንዶቹ ደግሞ ለአስራ አራት ቀን ኢብን እዚህ ስድስት ወርም የረዥም ጊዜ ከውጭ ሰገባም ኳራንቲን ውስጥ እንድንገባ ይደረጋል የሚል ጥቆማ ነው እየደረሰ ያለው። ዝርዝር ዘገባውን ቆየት ብሎ ታደምጡታላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት የአሜሪካ ድምፅ ሰራተኞች በየቤታችን እንገኛለን የምትሰሙትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ፣ አብረናችሁ እናመሻለን። አብራችሁን ቆዩ። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር እተዋችሁ። አመሰግናለሁ ጽዮን። ባለፉት 24 ሰዓታት ውስጥ በ294 ሰዎች ላይ በተደረገ ምርመራ አንድ ሰው በኮሮና ቫይረስ መያዙን አረጋገጫለሁ ሲል የሕብረተሰብ ጤና ኢንስቲትዩት በማህበራዊ ገጹ በኩል ይፋ አድርገዋል። በዚህም መሠረት በቫይረሱ የተያዙ ሰዎች ቁጥር 56 ደርሰዋል። ይህ በእንዲህ እንዳለ በኮሮና ቫይረስ ወረርሽኝ ምክንያት ከግማሽ ቢሊዮን በላይ ዶላር እንዳጣ የኢትዮጵያ አየር መንገድ አስታውቋል። የአየር መንገዱ ዋና ኃላፊ አቶ ተወልደ ገብረ ማርያም ከትናንት በስተያ ለጋዜጠኞች በሰጡት መግለጫ ከጎረጎሳውያኑ ጥር ወር እስከ ሚያዝያ ባለው ጊዜ አየር መንገዱ 550 ሚሊዮን ዶላር አጥቷል። ሆኖም አዳዲስ የገቢ ምንጮችን በማሰስ ከዚህ ወጀብ እንደሚያገግም ኃላፊው ተናግረዋል። በተያያዘ ዜና የኮቪድ-19 ኮሮና ቫይረስ ስርጭትን ለመቆጣጠር ገደብ ተጥሎባቸው የነበሩ የድሬዳዋ ከተማ የመጓጓዣ አገልግሎት ሰጪዎች ወደ ስራ እንዲመለሱ መደረጉ ተሰምተዋል። ታክሲዎችን የመሰሉ መጓጓዣዎች በፈረቃ እንዲሁም ከመደበኛ የተሳፋሪ ቁጥራቸው በታች እየጫኑ እንዲሰሩ የመደረጉን ምክንያት የትራንስፖርት ባለስልጣን የድሬዳዋ ቅርንጫፍ ኃላፊ ሰአዳ ወለይ ለዘጋቢያችን አዲስ ቸኮል ነግረውታል። ስራችን ነዋሪዎች አብዛኛው በእለት ኑሮ የሚተዳደር እና ብዙ ወጣቶቻችን የትራንስፖርት የከተማ ትራንስፖርት የስራ ዕድል ሆኖ አብዛኛው የኛ ወጣቶች አሽከርካሪዎች በመሆናቸው የስራጡንም ለመቅረፍ አንደኛ የቤተሰብ ኃላፊዎችም ናቸው። ሁለተኛ በከተማችን የኑሮ ሁኔታውም የሚተዳደረው ያው በዕለት ኑሮ ስለሆነ ስራው በከፊል እንዲጀመር ተወስኗል። የዓለም ጤና ድርጅት ኃላፊ ዘረኛ ጥቃትን አድርሳብኛለች ያሏት ታይዋን ወቀሰው እንደማትቀበለው አስታውቃለች። ዶክተር ቴዎድሮስ አድሃኖም በትናንትናው ዕለት የታይዋን የውጭ ጉዳይ ሚኒስቴር ወራትን ካስቆጠረው እሳቸውን የሚቃወም ዘመቻ ጋር ንክኪ እንዳለው በመጥቀስ ከሰዋል። ትውልደ ኢትዮጵያዊው ማይክሮባዮሎጂስትና አጥኚ የተባበሩት መንግስታት ድርጅት ዓለም አቀፍ ጤና ተቋምን በመምራት የመጀመሪያው አፍሪካዊ ናቸው። የታይዋን የውጭ ጉዳይ ሚኒስቴር መሰረተ አልባ ባላቸው የዶክተር ቴዎድሮስ አድሃኖም ገብረ ኢየሱስ ክሶች ላይ ያለውን ጠንካራ ቅሬታ ዛሬ በወጣ መግለጫ ላይ አስታውቋል። እኛ የበሰልንና ከፍተኛ ስኬትን ያስመዘግብን የላቅን ዲሞክራሲያዊ ሀገር ነው። ህዝባችንን የዓለም ጤና ድርጅት ኃላፊ ላይ ግላዊ ጥቃት እንዲያደርስ በፍጹም አላነሳሳንም። ምንም አይነት የዘረኝነት አስተያየት በፍጹም አልሰጠንም ብሏል። በመግለጫው ታይዋን በዓለም አቀፉ ማህበረሰብ ዘንድ የኮሮና ቫይረስን ለመቆጣጠር በወሰደችው የቀደመ እርምጃ እየተሞገሰች ነው። ከቻይና ጋር የተቀራረበች ሀገር ብትሆንም በኮሮና ቫይረስ የተያዙ ዜጎቿ አጠቃላይ ቁጥር 379 የሞቱት ደግሞ አምስት ብቻ ነው። ሆኖም ዲሞክራሲያዊቱ እና ራስ ገዟ ታይዋን ከቻይና በመጣ ግፊት ምክንያት የዓለም ጤና ድርጅት አባል እንዳትሆን ተገዳለች። ቻይና ታይዋንን እንደ አንድ አፈንጋጭ ግዛቷ ትቆጥራታለች። የማዕከላዊ ቻይና ከተማ ውሃን ነዋሪዎች ከከተማዋ ወሰን አልፈው መንቀሳቀስ ጀምረዋል። የኖቨል ኮሮና ቫይረስ ስርጭትን ለመቆጣጠር በከተማዋ ላይ ከሶስት ወራት በፊት የተጣለው እንቅስቃሴ ገደብ ሲነሳ ዛሬ መጀመሪያው ነው። የቻይና ባለስልጣናት እንደተናገ የተናገሩት 221 ወደ ከተማዋ የሚገቡና የሚወጡ በረራዎች ተመዝግበዋል። የመጀመሪያው ቀን መንገደኞች ካለምንም ክፍያ እንዲስተናገዱ ተደርገዋል። ከአምስት መቶ ሺህ በላይ ሰዎች በድልድዮችና ሰው ሰራሽ ዋሻዎች ውስጥ እንዲሁም ከታህሳስ ወር ጀምረው ተዘግተው በስነበቱ አውራ ጎዳናዎች ላይ ተንቀሳቅሰዋል። የጉዞ ገደቡ 11 ሚሊዮን የሚሆነውን የውሃን ሕዝብ ከመላው ዓለም ጋር ያቆራረጠ ነበረ። ቫይረሱ ለመጀመሪያ ጊዜ ማዕከላዊ ሁቤ ግዛት ዋና ከተማ በሆነችው በውሃን የታየው በጎረጎሳውያኑ አቆጣጠር ታኅሳስ ላይ ነበረ። ነዋሪዎች ዓመታዊውን የቻይና አዲስ ዓመት ለማክበር ከከተማዋ ድንበር አልፈው ጉዞ በሚያከናውኑበት ወቅት ቫይረሱ በፍጥነት ተሰራጭቷል። ቻይና ከመዘገበችው 82000 የቫይረሱ ተጠቂና 3300 ሟች አብዛኛው በውሃን የሚገኝ ነው። አድማጮች ለአሁን ያሉና አጫጭር ዘገባዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ማታን ቆይታ። ሀብታሙ ስዩምን ለዜናዎቹን አመሰግናለን። የጋቢና ጉዟችን ቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን የዕለቱን ርዕሳችንን እናስደምጣችሁ። በአስራ አንድ ከተሞች የሚገኙ ሀያ ሁለት ሺህ የጎዳና ተዳዳሪዎችን መልሶ ለማቋቋም እንቅስቃሴ መጀመሩ የኢትዮጵያ መንግስት አስታውቋል። እቅዱን በሰራተኛና ማህበራዊ ጉዳይ ሚኒስቴር በኩል ይፋ ያደረገው መንግስት ቀደም ብሎ የተጀመረው ይህ እንቅስቃሴ የኮሮና ቫይረስን ለመከላከል ከሚደረገው ርብርብ ጋር ተያይዞ እንዲፋጠን መደረጉን አስታውቋል። በተለይም በዋና ዋና ከተሞች የሚገኙትን በአስቸኳይ መልሶ ለማቋቋም እንደሚሰራም ተገልጿል። ፀሐይ ዳምጠው ዝርዝር ዘገባውን ታስደምቀናለች። የኮሮና ቫይረስ ወረርሽኝ እንዳይስፋፋ የተለያዩ እርምጃዎችን እየወሰደች ያለችው ኢትዮጵያ በጎዳና ላይ የሚኖሩ ዜጎችን ጉዳይም ከግምት ማስገባቷን አስታውቃለች። የሰራተኛና ማህበራዊ ጉዳይ ሚኒስቴር እንዳስታወቀው በተለያዩ ምክንያቶች ኑሯቸውን በጎዳና ላይ ያደረጉ ህጻናቶች፣ ሴቶችና አረጋውያን በመደገፍ የተሻለ ህይወት እንዲኖራቸው ለማድረግ ከተለያዩ አካላት ጋር በትብብር እየሰራ ነው። እንደ ሚኒስቴር መስሪያ ቤቱ ገለጻ የኮሮና ቫይረስ ወረርሽኝ መከሰት ደግሞ ቀደም ሲል የተጀመረውን ይህንን እንቅስቃሴ አጣዳፊ አድርጎታል። በአሁኑ ወቅት በመላው ሀገሪቱ ከሰማኒያ ሺህ በላይ የጎዳና ተዳዳሪዎች እንደሚገኙ ሚኒስቴሩ ይገልጻል። ከዚህ አንጻር በ11 ከተሞች የሚገኙ 220 የጎዳና ተዳዳሪዎች መልሶ ለማቋቋም ከተለያዩ አገልግሎት ሰጪ ተቋማት ጋር ውል በመግባት ላይ እንደሚገኙ የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ አብራርቷል። በጎዳና ላይ ኑሯቸውን ያደረጉትን የማህበረሰብ ክፍሎች ለመታደግ በ11 ከተሞች ላይ የተጀመረ ስራ ነው። ህጻናት፣ በተለይ ደግሞ ልጆችን የያዙ እናቶች፣ አረጋውያንን መልሶ ማቋቋም እንደዚሁም አካል ጉዳተኞችን ዘላቂነት ህጻናቱን ከጎዳና ላይ ማንሳት ብቻ ሳይሆን በተለይ ቤተሰብ ያላቸው ከሆኑ ከቤተሰቦቻቸው ጋር እንዲገናኙ የማድረግ ስራ፣ ህጻናቱም ቤተሰቡም የሚረዱበትን አግባብ ማመቻቸት፣ ሌላው በዘላቂነት ትምህርት ህጻናት የሚያገኙበትን ሁኔታ ማመቻቸት፣ ወጣቶች ከሆኑ ደግሞ ከ14 ዓመት በላይ ከ18 ዓመት በታች የሆኑ ከሆኑ የሙያ ስልጠናና የስነ ምግባር ወይም የስነ ልቦና ምክር በመስጠት ወደ ስራ ማሰማራትና ማቋቋምን ሁሉ የጨመረ ተግባር ነው። ማለት ከዚህ ጋር ተያይዞም ሚኒስቴር መስሪያ ቤቱ በስምንት ከተሞች የሚገኙት ከ6 ሺህ በላይ የጎዳና ተዳዳሪዎች ተጠቃሚ ለማድረግ 27 አገልግሎት ሰጪ ተቋማት በመቀሌ፣ በአዳማ፣ ደሴ፣ አዋሳ፣ ጋምቤላ፣ ሐረር፣ አዲስ አበባና ድሬዳዋ የሚገኙት እነዚህ ተቋማት ህይወታቸውን በጎዳና ላይ ያደረጉ ዜጎችን በ ዘላቂነት ለማቋቋም የተለያዩ እንቅስቃሴዎች እያደረጉ እንደሚገኙም ተገልጿል። በቀጣይም በሌሎች ከተሞች ህጻናትን የያዙ እናቶች፣ ወጣቶችና አረጋውያን ከጎዳና በማንሳት በዘላቂነት ለማቋቋም የቅድመ ዝግጅት ስራዎች ተጠናቋል ነው የተባለው። በአገሪቷ የኮሮና ቫይረስ መከሰቱን ተከትሎ ተጋላጭ የህብረተሰብ ክፍሎች የማንሳት ስራዎች በጥንቃቄ እየተካሄዱ እንደሆነ ሚኒስቴሯ አብራርተዋል። ያለንበት ወቅት በኮሮና ቫይረስ ወረርሽኝ ምክንያት አለማችንም አገራችንም እንግዲህ ብዙ ተጠ ዜጎች ያሉ ስለሆነ ይህንን የማንሳት ስራ ስንሰራ በአግባቡ መሆን አለበት። ከጎዳና ላይ የሚነሱ አረጋውያን እንደተነሱ ወደ አገልግሎት ሰጪ ተቋማት አይሄዱም። እንደተነሱ ከጤና ጥበቃ ሚኒስቴርና ከሚመለከታቸው ባለድርሻ አካላት ጋር በመሆን በተለዩ የኳረንታይን ስፍራዎች የሚቀመጡና የህክምና አገልግሎትን ለ14 ቀናት የሚደረግላቸው ከዛም በኋላ ተጠቂ የሆኑትን ተገቢውን ህክምና እንዲያገኙ ማስቻል፣ ነጻ የሆኑትን ደግሞ አሁን የሚወስዷቸው የአገልግሎት ሰጪ ተቋማት ላይ አገልግሎቱን እንዲያገኙ ይደረጋል። የመቅዶኒያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል መስራች አቶ ቢንያም በለጠ በበኩሉ አረጋውያንን ለመርዳት ተግባራዊ ምላሽ መስጠት መጀመሩ የሚያስደስትና ትልቅ እርምጃ ነው ብሏል። እስካሁን ድረስ ያው እኛ በግላችን እየሰራን የተወሰነ ድጋፍ ነበር የሚደረገልን። አሁን ደግሞ መንግስት ሙሉ በሙሉ ገብቶ ሰዎች ከጎዳና እንዲነሱ ማድረጉ ለኢትዮጵያ በጣም ትልቅ ነገር ነው። በጣም እንግዲህ መንገድ መስራት ምናምን ብቻ አይደለም። እድገት ማለት ሰዎች ላይ ነው ሞር መስራት ያለበት ና ከእግዚአብሔርም የሚጠበቀው ይሄ ነው። እግዚአብሔር የሚጠይቀን በዚህ ነው። ምክንያቱም ሰዎች ሲበደሉ ከእግዚአብሔር ያ ስለሚያስጠይቅ መንግስት በዚህ ነገር ላይ ትኩረት አድርጎ መግባቱ በጣም የሚያስመሰግነው ነው። ሚኒስትር መስሪያ ቤቱን ኢኒሽቲቭ ወስዶ መስራቱ በጣም እናመሰግናለን። በቀጣይ ነገር መጠናከር አለበት። የክብር አረጋውያን መስራች ወይዘሮ ወርቅንሽ በበኩላቸው መንግስት ዜጎችን ከጎዳና ህይወት ለመታደግ አሁን የጀመረው እንቅስቃሴ ተጠናክሮ መቀጠል እንዳለበት ተናግረዋል። እኛ ቮለንተር ከጎዳና እያነሳን አረ ሰው ነው ያለ። የዛሬ ግን በጣም ለየት የሚያደርገው ከበሽታው ጋርም ሳይሆን ከዛ ቀድሞ ነው የተጀመረው ይሄ ፕሮግራም እና አሁን አጋጣሚ ሆኖ ከዚህ ከአሁኑ ቫይረሱ ጋር ነው የተገናኘውና እንሽትቡን ወስዶ ሚኒስትር መስሪያ ቤቱ ሆነ መንግስታችን ጎዳና ያሉትን አረጋውያን ዛሬ ወጣቶች እንኳን አሁን እዚ ያላችሁት እኔም ነገ አረጋዊ ቢሆን የሚያሰኝ ስራ እየተሰራ ስለሆነ እኔ በራሴ በኩል እጅግ በጣም ደስ ብሎኛል። እናንተም ከጎናችን ሁኑ። የሰራተኛና ማህበራዊ ጉዳይ ሚኒስቴር መረጃ ሲሆን እንደሚያመላክተው ማህበራዊና ኢኮኖሚያዊ ችግሮች ውስጥ የሚገኙ ህጻናት፣ ሴቶችና አረጋውያን እንዲሁም አካል ጉዳተኞች ተጠቃሚ የሚያደርጉ የሴፍትኔት መርሃ ግብሮች ተግባራዊ እየተደረጉ ነው። ለአሜሪካ ድምፅ ሀይዳምጦ ነኝ ከአዲስ አበባ አንጸውን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኮሮና ቫይረስ መነሻ የሆነችው ቻይና በበሽታው የተያዙ ሰዎች ቁጥር መቀነሱና ከነበረው ከፍተኛ ስጋት መውጣቷም እየተነገረ ነው። ሆኖም ግን የቫይረሱ ስጋት ቢቀንስም ከውጭ ሀገራት የሚመጡ ዜጎችን መፍራት ተጀምሯል። የፍርሃት አድቦም አፍሪካውያንን በተለየ መልኩ የማግለል ወደ ገበያ ቦታዎች እንዳይገቡ የመከልከል የሆቴል አገልግሎትም ሆነ ቤት እንዳይከራዩ የማገድ ሁኔታ ታይቷል ተብሏል። ይህን የመጤዎች ጥላቻ በመባል የሚታወቀው ዜኖፎቢያ መከሰቱን በቻይና የኢትዮጵያ አምባሳደር የሆኑት ተሾመ ቶጋ አረጋግጠዋል። እየተፈጠረ ያለው ችግርም አስረግተዋል። ዘገባው የኤደን ገረመው ነው። ከአምባሳደር ተሾመ ቶጋ ጋር ማብራሪያ ይጀምራል። ለእኛን የሚደርሱ መረጃዎች አሉ። ይሄ ብቻ ሳይሆን በተለይ ጓንዦው የሚባል ከተማ የተለያዩ አፍሪካውያን እንደዚህ ደርሶብናል የሚል በዩቲዩብ በሶሻል ሚዲያ የሚደርሱ ሪፖርቶች እንደዚሁም ደግሞ ቤጅንግ ያሉ ኤምባሲዎች ቆንስላ ጽሕፈት ቤት ያላቸው ከሆነ የቆንስላ ጽፍ ቤቶች የሚደርሱ መረጃዎች አሉ። እኔን በግል ኮንታክት ያደረገች ኢትዮጵያዊት አለች እንደዚህ አይነት ችግር ውስጥ ነን የሚል ሁለተኛ ደግሞ ከቤት እንዲወጡ ተደርገናል እንደለላለን በዚህ አይነት አራስን ደርሶናል የሚሉ ጥቆማዎች ናቸው። እንግዲህ በዩቲውብም በምንም የምናየው ፖሊሶች እንደዚህ ያደርጉናል ከሆቴል ውጡ እንባላለን። አንዳንዶቹ ደግሞ ለአስራ አራት ቀን ኢብን እዚህ ስድስት ወርም ረዥም ጊዜ ከውጭ ሰው ደባም ኳራንቲን ውስጥ እንድንገባ ይደረጋል የሚል ጥቆማ ነው እየደረሰ ያለው እኛ ቆንስላ ጽህፈት ቤት አለን እና አምባሳደር ተፈሪ የቆንስላ ጽህፈት ቤት ኃላፊ ናቸው። በአብዛኛው ሪፖርቱ ወደ እሳቸው ጋር ነው የሚሄደው። የጠዋት ከውጭ ግንኙነት ቢሮ ዳይሬክተር ጀነራል ቀጠሮ እንዳላቸው ይነግረኛል። ከቀጠሮ በኋላ ውጤቱን ይነግረኛል። ይሄ በእኛ በኩል ኢትዮጵያንን በተመለከተ በደረሰ ጥቆማ መሰረት እያደረግን ያለነው ነገር ይሄ ነው። ተማሪ ሄኖክ ጌታቸው ከውሃን መዘጋት አንድ ቀን ቀደም ብሎ ወደ ሌላ ግዛት ለአጭር ጊዜ በሄደበት ወቅት ውሃን መዘጋቷን ይገልጻል። ከዚህ ጋር ተያይዞ ቀድሞ ከውሃን በመምጣቱ ምክንያት ሰዎች ፓስፖርቱን እያዩ ይደናገጡ እንደነበረ አስታውሶ አሁን ደግሞ ማረፊያ ሆቴል ለመከራየት በሄደባቸው ቦታዎች በሙሉ አፍሪካዊ በመሆኑ ሰዎቹ እየፈሩ ሆቴል እንደከለከሉት ይናገራል። በዚህም ሳቢያ ከጓደኞቹ ጋር በሌላ ዩኒቨርሲቲ ዶርም ውስጥ ያለ ዩኒቨርሲቲው ፍቃድ እየኖረ እንደሆነ ይገልጻል። ያው ብዙ ነገር አስቸጋሪ ነበር። እንዲሁ በሰው ማውቀው በጓደኝ ያው ከአፍሪካ ነው። የተለያየ ውዝግብ ሚስ ኢንፎርሜሽን ስላለ አንደርስታንዲንግ ስላለ አስቸጋሪ ይመስላል። በአሁኑ ሰዓት ያው ኬዞች ከውጭ የመጡ ብቻ ስለሆነ፣ ኢትዮጵ ግን ያው ፍርሀት ስላላቸው የአንድ ፍርሀት በማድረግ ነው። ከዚህ በፊት ግን ቻይኖችም ሆነ ፎሬነሮች ፍርሀታቸው ለሁሉ ሰው ከውሀን የመጣ ብቻ ነበር ነገሩ ተቀይሮ ተገላቢጦች ሆኖ ያው ከውጭ የሚመጣቸው ህዝብ ብቻ ነው ብለው ብዙ ነገር ያው አፍሪካኖች ላይ ችግር እያመጡ ነው። እና ከሆነ ጊዜ በኋላ የሚቀየር ነገር ሊሆንም ይችላል፣ አይሆንም ይችላል። ግን አሁኑ ሰዓቱ አፍሪካኖች ጥሩ ሰዓት አይደለም። እኔ በግሌ ያው ፎሪነር ተማሪ በመሆኔ ሆቴል ስፈልግ ነበረ። ሆቴልም አሁን አስፈቃደኛ አይሆኑም አስቸጋሪ። ውሀንም ክፍት ቢሆን እዚህ ያለነው ተማሪ እንድንወጣ ስትል አልተፈ እንደኔ ሁሉ አበሾችም እንደዚህ ጓደኞችም ከውሃን ውጭ የነበሩ ነበሩ ከውሀን ከተማ ውጭ በተለያየ ምክንያት ማለት ነው። እና ቻይናዎች ፖሊሶቹንም ቢያናግሯቸው ፖሊስም ቢደወል መፍትሄ አይሰጥም። እኔ እንደው በግሌ ሰው ስለማቅት ቤቴ አይደለም አሁን ያለሁት በቦታ ያው ጀስት ማጠው እንደዚህ በጓደኝነት አሁን ያለሁት አለ ቦታ ይነ ሱፐርማርኬት አንሰጥም፣ አንገዛም። አንዳንዶቹ ባስ ሊጠቀሙ ይገቡና ያው ሁሉም የወጡና ከባስ የወረዱና ፖሊስ የመጥራት ነገር ቶ አፍሪካዊ ጥቁር አለ እስላ ይዘናል የሚ- የመጉላላት ነገር አለ። በተለይ ግን ጓንሹ ከአፓርትመንትም በአስቸኳይ ለቀው እንዲወጡ ከሆቴልም ኳራንቲን ለአስራ ሁለት ቀን ካረጓቸው በኋላ ከሆቴልም ማስወጡታቸው መንገሌ ነው የሚተኙት። ነገም እዚህም ምንም ማድረግ አንችልም። ፖሊሶቹም እንዴት እንዴት እንደሆነ አልገባም። እንግዲህ መንገሌ ነው የሚተኙት። አሁን በአንዙ በተለይ አካባቢ ያለው በቻይና የኢትዮጵያ አምባሳደር ተሾመ ቶጋ፣ እነዚህ ማግለሎች የቻይና መንግስት ፖሊሲ እንዳልሆኑ ጠቅሰው በመፍትሄውም ላይ እየሰራን ነው ይላሉ። ያው የአፍሪካ አምባሳደሮች የጋራ ፕላትፎርም አለን እና በዛ ፕላትፎርም የተለያዩ ሀገር አምባሳደሮች ዜጎቻቸው እንደዚህ አይነት ደርሶብናል የሚል ጥቆማ ደርሷል የሚል መረጃ ልውውጣለን። ይህንን መነሻ አድርጎ የተወሰኑ አምባሳደሮች ዛሬ ከአፍሪካ የውጭ ጉዳይ ዲፓርትመንት ጋር ከአፍሪካ ጉዳዮች ዲፓርትመንት ጋር ግንኙነት እንደሚያደርጉ መረጃዎች አሉኝ። ይሄ የመንግስት ፖሊሲ እንዳልሆነ እናቃለን። ቻይና መንግስት አቋም እንዳልሆነ እናቃለን። እንደተባለው ቫይረሱ ከአፍሪካ አይደለም የመጡ ቫይረሱ የተከሰተው እዚህ ነው አፍሪካ አዲስ የሚመጡ ሰዎች ያው የግድ ኳራንቲን ውስጥ ይገባሉ። ይህን ሁሉም ዲፕሎማቶችም ያደርጋሉ። ስለዚህ በሱ በኩል ችግር የለም። ይሄ ቫይረሱን ለመቆጣጠር የሚደረግ እርምጃ ስለሆነ የሀገሪቷም ሕግ ስለሆነ ከዚህ ውጭ ግን በጥቁሮች ላይ ያተኮረ ነገር ከሆነ ይሄ መድሎና ማቅ ላይ መጀመሪያ ግን መረጃውን በደንብ ስመለከታቸው አላፊዎች ጋር እየተነጋገና ያለ ነው የቆንስላ ጀነራላችን ውይይቱን ካደረጉ በኋላ እዛው ችግሩ የሚፈታ ከሆነ ይፈታል። የማይፈታ ከሆነ እኛ ደግሞ ቤጂንግ ከቻይና የውጭ ጉዳይ ጉዳይ የሚኒስቴር መስሪያ ቤት ጋር እንነጋገራለን ብለን እናስባለን። አምባሳደሩ ሲያጠቃልሉ ነው በዓለም አቀፍ ደረጃ የመጤዎች ፍራቻ ከኮቪድ አስራ ዘጠኝ ጋር ተያይዞ በየቦታው የሚነሳ ነገር ቢሆንም ችግር ግን በአንድነት ልናልፈው ይገባል ሲሉ አጽንኦት ሰጥተው ያሳስባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ለአምባሳደር ተሾመ ቶጋንም ኤደንም ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በድሬዳዋ የአትክልት ውጤቶችና የጫት ግብይትና አጠቃቀም የኮሮና ቫይረስ ከመከሰቱ በፊት ከነበረው እምብዛም ለውጥ ያልታየበት ነው ተብሏል። የሕብረተሰብ ጤና ኢንስቲትዩት ሕብረተሰቡ የአትክልት ውጤቶችን በጥንቃቄ እንዲጠቀም ጫትንም ቢቻል እንዲተው ካልሆነ ግን እያጠበ እንዲጠቀም መክሯል። አስተዳደሩ የግብይት ስርዓቱ ይሻሻላልም ብሏል። አዲስ ቸኮል ተጨማሪ ዘገባ አለው። በድሬዳዋ የኮሮና ወረርሽኝ መከሰትን ተከትለው ታክሲዎች አገልግሎት አቁመው ቆይተው በዛሬው እለት ነው በከፊል ስራ እንዲጀምሩ የተፈቀደላቸው። አብዛኞቹ ሆቴሎችና ቡና ቤቶች ተዘግተዋል። ወደ ከተማና ከተማ ውጭ የሚደረግ የህዝብ ትራንስፖርትም ቆሟል። አሸዋና ተባያን የሚባሉት ሁለቱ ግዙፍ የገበያ ስፍራዎችም ተዘግተዋል። የህዝቡ እንቅስቃሴም በእጅጉ ቀንሷል። በኮሮና ወረርሽኝ ምክንያት እምብዛም ለውጥ ያልታየበት ዘርፍ ቢኖር የእህልና አትክልት ሽያጭ የሚካሄድበት የቀፊራ ገበያና የጫተራ ንግድ እንቅስቃሴዎች ናቸው። በሁለቱም ቦታዎች ተጠጋግቶና ተጋፍቶ መግዛቱ እንዳለ ነው። በአጠቃቀም ረገድ እምብዛም ለውጥ የለም የሚሉ በርካቶች ናቸው። ወይዘሮ ዙፋን የአትክልት ወይም ኩድራ ገበያ ወደሆነው ቀፊራ ጎራ ብለው ነበር። ሲጀምር ምንም ሁሉ ነገር እንደ ድሮ ነው። የሚጋፋውም ህዝቡ እንደዛው ነው እንደገና ተራራቁ የሚባለው ነገር እንጃ፣ ቀፊር የገባ አይመስለኝም። ምን ምክንያቱም፣ አዎ፣ ኩድራ ቦታም ብትል አሁን ታክሲ የለም። በእርግጥ ግን የሰው እንቅስቃሴ እንደዛው ነው፣ የተገደበ ነገር የለውም። ወይዘሮ ዙፋን እሳቸው ሰላጣ ሲሰሩ ቲማቲም እና የሰላጣውን ቅጠል ከማጠብ ባሻገር ባቼቶ እንደሚያጸዱት ይናገራሉ። ሌሎች የሰፈራቸው ሰዎች ግን የእርሳቸውን ጥንቃቄ ማድረጋቸውን እርግጠኛ አይደሉም። በሕብረተሰብ ጤና ኢንስቲትዩት የኮሮና መከላከል ዘርፍ አስተባባሪ የሆኑት አቶ መስፍን ወሰን ግን ሕብረተሰቡ በአትክልት አጠቃቀም ረገድ የሚያደርገው ጥንቃቄ ላቅ ያለ መሆን አለበት ባይ ናቸው። መጀመሪያውን ነገር ምንድነው ምግብ ከማዘጋጀታችን በፊት እጃችንን መሳት መሻል አለብን ምግብ ጋር ንክኪ ካለን እጃችንን ታጥበን ስናደርግም፣ በተለያየ ምክንያት ንክኪ ሊኖር ስለሚችል የበሰሉ ምግቦችን መገብ የበሰሉ ወይም ከንክኪ ከፊዚካል አካላዊ ንክኪ የጸዱ ምግቦችን መጠቀም ያስፈልጋል ማለት ነው። በጥሬ መልክ የሚመገቡ የምግብ አይነቶች ካሉ ደግሞ በአንድም በሌላ መንገድ በእጃችን ንክኪ ልናደርግ ስለምንችል ስለዚህ እነሱ ማከም ያስፈልጋል ማለት ነው። አንደኛ ቅሪያማ የሆኑ ነገሮችንም ከእጃችን ጋር ያለውን ንክኪ ማራቅ እጃችን መታጠብ አንዱ የመጀመሪያው ፕራዮሪቲ ሲሆን፣ ሁለተኛ ደግሞ ምግብ በምናዘጋጅበት ጊዜ በአንድም በሌላ መንገድ አሁንም ንክኪ ሊፈጠር ስለሚችል ያንን የበሰለብን መመገብ እንደዚህ በጥሬ ነገ በጥሬ እንትን የሚሉ ማከም ይቻላል። በምን መልኩ ነው አሁን ይህ ማከም ላይ? ለምሳሌ ሰላጣ ለመመገብ ቲማቲም፣ ሰላጣ ቅጠልና ሽንኩርቶች እንትን ይላሉ እነኝን በአቼቶ ወይም በሎሚንት ማለት እሱ ሊያክመው ይችላል፣ ወይስ ከዛ ያለፈ ነገር ጥንቃቄ ያስፈልጋል? ጋራንቲ አደለም እሱ ሀንድረድ ፐርሰንት፣ አያስተማምንም። ሊሆን አይችልም አያስተማምንም። ስለዚህ በሳል የሆኑ ምግቦችን መመገብ አንደኛ ሁለተኛ ደግሞ በተቻለ መጠን እጃችንን ታጥበን እነዛን ምግቦች ኩክ ማድረግ ወይም ማብሰል ያስፈልጋል። ሌላው ደግሞ እነዛንም በሎሚ እና በተለያዩ ኬሚካሎች አጥበን መጠቀም ያስፈልጋል ማለት ነው። በድሬዳዋ ብዙም ለውጥ የማይታይበት ሌላኛው ዘርፍ ጫት ነው። በአንዳንድ የሀገሪቱ አካባቢዎች ለምሳሌ በትግራይ ክልል ሙሉ በሙሉ እና በአማራ ክልል አንዳንድ አካባቢዎች የጫት ግብይትን ሙሉ በሙሉ ከልክለዋል። ሶማሊያም ከኬንያ ወደ ሀገሯ የሚደረጉ በረራዎችን በመከልከሏ ኬንያ በቀን 250 ዶላር ታገኝበት የነበረው የጫት ሽያጭ እንደቆመባት ሚዲያዎቿ ዘግበዋል። ድሬዳዋ ላይ ግን በግብይትም ሆነ በአጠቃቀሙ ላይ እንብዛም ለውጥ እንደሌለ ነው ተጠቃሚዎች የሚገልጹት። አቶ አብርሃም ከተጠቃሚዎች አንዱ ነው። የጫት ግብይት ስርዓቱ መቀራረብና ግፊያ የበዛበት ከመሆኑ አንጻር ለኮሮና ቫይረስ መተላለፍ መንስኤ ሊሆን እንደሚችል አቶ ይሰማዋል ተጠጋግተው ሲቅሙ መዋላቸውም ለመተላለፍ መሴ ሊሆን እንደሚችል እንዲሁ ይሰማዋል። የጫት ቅጠል በራሱ ቫይረሱን ሊያስተላልፍ ስለመቻሉ ግን እርግጠኛ አይደለም። የሕብረተሰብ ጤና ኢንስቲትዩቱ አቶ መስፍን ጉዳዩ በጥልቀት የተጠና ባይሆንም ከቫይረሱ ተፈጥሮ አንጻር ግን ታሳቢ ሊሆኑ የሚገባቸው ነገሮች አሉ ይላሉ። በመጀመሪያ ደረጃ ጫት መቃም ለኮሮና ቫይረስ ብቻ ሳይሆን በአጠቃላይ ለጤና ጉዳት ነው። ጥቅሙ ካጠቃላይ ስናየው ጥቅም የለውም ብለን ነው የምናስበው። ሁለተኛ ለኮሮና ቫይረስ ጫት ያጋልጣል የሚለውን ስናይ እንደ ማንኛውም ፊዚካል አካል ወይም ቫይረሱ ሊኖርበት የሚችል ማስተላለፊያ መንገዶች፣ ቅድም እንዳልኩት በተለያዩ ቦታዎች ላይ ቫይረሱ የመቆየት ፕሮባቢሊቲ አለው ስለሚባል ጫቱ አንደኛው መንገድ ሊሆን ይችላል። ስለዚህ ቫይረሱ በጣም ምቹ የሆኑ ቦታዎች ላይ እስከ ሶስት ቀን ሊቆይ ይችላል። በተለይ ብረት እርጥበታማ ቦታ ላይ እስከ ሶስት ቀን ከዚያም በታች ሊቆይ ይችላል። ቀዝቃዛ አየር ስለሚፈልግ ማለት ነው። ስለዚህ ጫቱ ኤግዛክትሊ ምን ያህል ሰዓት እንደሚቆይ በጥናት መረጋገጥ ቢኖርበትም ነገር ግን የመቆየት ፕሮዋሪቲ ከፍተኛ ነው ብለን እናምናለን። ስለዚህ ኢንፌክትድ በሆነ እጅ ወይም አንድ ሰው ኮሮና ቫይረስ የያዘው ሰው በተለያየ ምክንያት በእጁ ኮንታሚኔትድ ስለሚሆን ያንን ጫት ጋር ንቅኪ ካለው ጫቱን ደግሞ በሌላ ሰው ንክኪት ካለ የመተላለፍ አቅሙ ከፍተኛ ሊሆን ይችላል ማለት ነው እና ስለዚህ አጋላጭ ይሆናል የሚለው ጥርጥር የለውም፣ ሊሆን ይችላል። ስለዚህ እንዴት እንከላከለው ሲባል አንደኛ ሰው እነዚህን አጋላጭ የሆኑ ነገሮችን መቀነስ መቻል አለበት። አንደኛ ባይቃም ጥሩ ነው የሚለው የመጀመሪያው ፕራዮሪቲ ነው። ሁለተኛ ደግሞ ካልተቻለ ደግሞ እንትኑን ራሱ ማቴሪያሉን ማቴሪያሉን በማጠብ መጠቀም ወይም ምግቡን በማጥ ጫቱን በማጠብ መጠቀም ሊሆን ይችላል። ግን እኔ ቶታሊ መመክረው እንደ ጤና ባለሙያም ጫት ባይቃም ይመረጣል። የድሬዳዋ አስተዳደር በተለምዶ ጫትራ የሚባለውን ዋነኛው የጫት መሸጫ ቦታ ሰፋ ወዳል አካባቢ ሊያዘዋውር ማሰቡን የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛባ አስታውቀዋል። የአትክልት ሽያጭም ቀፊራ ማዕከል ከማድረግ ይልቅ በየሰፈሩ ንኡሰቢያዎች እንደሚበረታቱ ነው የሚናገሩት። በአጠቃቀም ረገድ ሊደረጉ ስለሚገባቸው የጥንቃቄ እርምጃዎች ግን አስተዳደሩ እስካሁን ምንም አላለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ሬዲዮ አዲስም በዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የሚኒስትሮች ምክር ቤት ከሰሞኑ የኤሌክትሮኒክስ ልውውጥ ሕግ ረቂቅ እንዲፀድቅ ወደ ህዝብ ተወካዮች ምክር ቤት መምራቱ ተሰምቷል። ረቂቅ ሕጉ የኤሌክትሮኒክን ግብይት ለማዘመንና በዘርፍ ውስጥ ለሚነሱ ችግሮች መላ እንደሚያበጅ ተስፋ ተጥሎበታል። ሀብታሙ ስዩ ዝርዝር አለው። አቶ አብይ ስላሴ አዲስ መርካቶ የሚሰኝ በበይነ መረብ ላይ እቃዎችን የሚሸጥ አውታር ባለቤት ናቸው። ይህንን ስራ በማከናወን ሂደት ውስጥ ከሚጠቀሱት ፈተናዎች መካከል አንዱ የኤሌክትሮኒክ ንግድን የሚመለከት ወጥ ህግ አለመኖሩ እንደነበረ ያውሳሉ። በጣም አስቸጋሪ ነው። አንደኛ ነገር ከሁሉ ባንክ ጋር የዞሩ ድል ማድረግ ያስፈልጋል። ምክንያቱም ዳሸን እና ሲቢኢ አይገና አይነጋገሩም እርስ በርስ የራሳቸው ያከፋፈል ዳሸንም በአሞሌ ነው፣ ይህም በሲቢኢ ብር ነው። በሞቢል ዋለት ብቻ ነበር የምናደርገው ይሄንን። ይሄ ግን የኤሌክትሮኒክ ግብይት ከቀትን ካለ ሁሉም አንድ አይነት ሲስተም ለሁሉም አፕላይ ያደርጋል። ከሰሞኑ የሰሙትን ዜና ግን አቶ አቤ ከመልካም ቆጥረውታል። ኢትዮጵያ የኤሌክትሮኒክ ልውውጥን የሚመለከት ህግ አርቅቃለች። ህጉን በማርቀቅ ሂደት ውስጥ ተሳታፊ ሆነው የኢኖቬሽንና ቴክኖሎጂ ሚኒስቴር ባልደረባ የሆኑት የኢኖቬሽንና ቴክኖሎጂ ኢንስቲትዩት ኃላፊም ናቸው፣ አቶ ሳንዶካን ደበበ ህጉ በመዘጋጀቱ የሚገኘውን ጥቅም በጥቂቱ ይዘረዝራሉ። አሁ እንግዲህ ኤሌክትሮኒክ ልውውጥ ወይም ኤሌክትሮኒክ ትራንዛክሽን የምንለው ከዚህ በፊት በሀገራችን ህጋዊ ድጋፍ ያልነበራቸው ከሞባይል ፔመንት ጀምሮ ኤሌክትሮኒክ የሆነ ሲግኒቸሮች፣ ኤሌክትሮኒክ የሆኑ ክፍያዎችን አሁን ሌጋል የሚያደርግ ነው። ያ የሚጀምረው እንግዲህ ከዚህ በፊት የፋይናንስ ተቋሞች እና ኮፐሬቲቮች ናቸው እዚህ ላይ ጌዝ እንዲደረጉ እዚህ ላይ እንዲሳተፉ መንግስት፣ ወይም ህግ ያግዛቸው የነበረ አሁን ግን የቴክኖሎጂካል ተቋሞችን ጨምሮ ማንኛውም ሰው በዚህ ዙሪያ እንዲሰራ ያግዛል። ከእነዚህ ጥቅሞች በተጨማሪ የኮቪድ አስራ ዘጠኝ ስርጭት በተንሰራፋበት ዓለም መሰል የቴክኖሎጂና የፋይናንስ ቅይጥ መላዎች መተግበር ያላቸውን እርባናም ይናገራሉ። ቀን ተቀን ተግባራችንንና ስራችንን ያለመነካካት በተለይ አሁን ከተፈጠረው እንግዲህ ይህንንም ነገር ኢንፋክት ባለፈው አንድ አመትና ከዛ በላይ የእኛ ሚኒስትሪ ይህንን ጉዳዩ ወደፊት በመግፋት ትልቅ ሮል ነበረው። ከዛ ባለፈ ግን ኃላፊነት የተሰጠው ብሔራዊ ባንክ ከተለያዩ ስቴክሆልደሮች ጋር ሆኖ ሲሰራ የነበረና አሁን ከተፈጠረው ወይም በዓለማችን ላይ ከተፈጠረው ከዚህ ከኮቪድ ናይንቲን ጋር በተያያዘ ችግሩ ወይም በሽታው ያለው ልዩ ባህሪ እኛም ቤታችንን ዘግተን ወይም በራችንን ዘግተን እንዳንቀር ይህንን እስካሁን ሲሰራ የነበረውን ወደፊት ያመጣ ነው። ሶ ግብይቶችን ከመፈጸም ጀምሮ ሰርቪሶችን ኦንላይን ከማድረግ ጀምሮ ያለው ነገር በደንብ የሚያስተካክልና ለእኛ ቢግ ጃምፕ በተለይ ወደ ዲጂታል ራ ትልቅ ትልቅ እርምጃ ብለን የወሰድነው ነው። ኬንያን የመሰሉ የኢትዮጵያ ጎረቤት ሀገራት በኤሌክትሮኒክ ግብይትና ልውውጥ ዘርፍ በእጅጉ የቀደሙ ናቸው። የኬንያ ማዕከላዊ ባንክ ይፋ እንዳደረገው ባለፈው ዓመት ብቻ ከ30 ቢሊዮን የአሜሪካን ዶላር በላይ ገንዘብ በሞባይል የኤሌክትሮኒክ ልውውጥ አውታሮች ብቻ ተከናውኗል። በቀን ከ100 ሚሊዮን ዶላር በላይ መሆኑ ነው። የኢትዮጵያ ዕለታዊ የኤሌክትሮኒክ ልውውጥን የሚያሳይ ይፋዊ መረጃ ባይገኝም ከአጎራባች ሀገራት ጋር ሲነጻጸር ግን በእጅጉ እንዳነሰ አያጠያይቅም። ዘርፉ ከቴክኖሎጂ አልፎ የፋይናንስና የሕግ ጉዳዮች የሚተሳሰሩበት እንደመሆኑ ጥንቃቄ ከሚመለከታቸው ጋርም ምክክር ማስፈለጉ አልቀረም። በጣም ተደጋጋሚ ስቴክሆልደርስ ኢንጌጅመንት እንደነበረ አውቃለሁ። በእኛም ሚኒስትሪ በኩል ይሄ ነገር ሲፀድቅ ወይም እንዲፀድቅ ያሉ አስቻይ ጉዳዮች ምንድናቸው ምንድናቸው? ምክንያቱም ምንድነው የነበረው ቻሌንጅ? ይሄ ፊንቴክ የምንላቸው ፋይናንሽል ቴክኖሎጂ ፕሮቫይደሮች የፋይናንሽል ቴክኖሎጂ ላይ ያሉ አካላት የሚያነሷቸው የተለያዩ ጥያቄዎች አሉ። ናሽናል ባንክ ህጉ እንደሚመለከተው አካል ደግሞ የሚያነሳቸው ብዙ ነገሮች አሉ ፋይናንሽል ኢንስቲቱሽንስ ደግሞ ባንኮች የራሳቸው ጉዳይ ነበራቸው እና በተለያዩ መድረኮች እነዚህ ነገሮች የማቀራረብ ስራ ሲሰራ እንደነበር አውቃለሁ። አሁን በሚኒስትሮች ምክር ቤት የሰነድ ህግ ሆኖ ይጸድቅ ዘንድ ስምምነት ተደርሶበታል። ወደ ህዝብ ተወካዮች ምክር ቤትም መመራቱ ተሰምቷል። ለአሜሪካ ድምፅ ሀብታሙ ስዩም የዛሬ ሐሙስ ሚያዝያ 1 2012 ዓ ም ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ የቆየሁት ፂዮን ግርማ ነኝ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በእኛ በኩል ሰላም፣ በደህና ደሩ A gente viu é a gente